ሰላም እንዴት ዋላችሁ። ከዛሬው ዜና ጋር እኔ በሳም አብደላ። ህይዋ ግዛት ከዛሬ ጠዋት ድረስ ከአንድ ሺ ሶስት መቶ በላይ ለአዲስ ኮሮና ቫይረስ ጉዳዮች ሪፖርት ተደርጓል። ክልሉ 33 በኮቪድ-19 የሞቱም ዘግበዋል። በአጠቃላይ የሞቱ ሰዎች አራት ሺ አራት መቶ ሰባ ስምንት ሰው ደርሰዋል። እንደ ኮሮና ቫይረስ አይዋ ዶጎፍ እንደገለጸ በአጠቃላይ ህይዋ ውስጥ የተያዙ ሰዎች ሶስት መቶ 3 መቶ ሀያ አንድ ሺህ አምስት መቶ ዘጠና ስድስት የተረጋገጡ የኮሮና ቫይረስ ጉዳዮች ተገኝተዋል። ከኮሮና ቫይረስ ጋር የተዛመዱ አራት መቶ ሀምሳ ሰዎች ሆስፒታል ተኝተዋል። በመላ አገሪቱ አሁንታዊ መጠን አስር ፐርሰንት ነጥብ አንድ ነው። የአይዋ ህብረተሰብ ጤና መመሪያ ባለፉት ሀያ ሰዓታት ውስጥ በውድበሪ ከሆኒ ውስጥ ሁለት አዳዲስ ሰዎች እንደሞቱ እና አስራ ስምንት አዲስ እንደተያዙ ሪፖርት ተደርጓል። በአጠቃላይ በኮሮና ቫይረስ የተያዙ ሰዎች 13ሺ ናቸው። የኮቪድ-19 ጋር የተያዙ ያላቸው 29 ሰዎች ሆስፒታል ገብተዋል። ካውንቲን በአጠቃላይ ያለበት ሁኔታ በፐርሰንት ሲገለጽ አስር ነጥብ አምስት ናቸው። ባለፉት ጥቂት ሳምንታት ውስጥ አውንታዊ መጠን እየቀነሰ መጥተዋል። የክልሉ ሰራተኞች የሚወክሉ ሰራተኛና ማህበረሰብ ለክልሉ የሙያ ደህንነት እና ጤና አስተዳደር አቤቱታ አቅርበዋል። በኮሮና ቫይረስ ወረርሽኝ ወቅት ባይዋ ካፒታል ላይ ጭንብላ የማድረግ ግዴታ አለመኖር ወይም ህንፃ የሚገቡበት ሁሉ ደህንነት አደጋ ላይ ይጠላል ብለው ይከረከራሉ። ከሁለቱም ወገኖች የህግ አውጪ መሪዎች ባይዋ የጠርሙዝ ማስቀመጫ ህግ ላይ ለውጦች እየፈጠረ መምጣታቸውም ይናገራሉ። የቻርልስ ሲቲ የሀውስ ዴሞክራሲ መሪ ቶድ ፐርቻድ ጠርሙዙም ቢል ተብሎ የሚጠጋ ጋር አንድ ነገር መከሰት አለበት ብለዋል። ግዛቱ ለሁሉም ተጫዋቾች እንዲሰራ ማድረግ እንዳለበት ፕሬስ ቻርድ ይናገራል። በዚህ ሳምንት በአይዋ ፕሬስ ፕሮግራም ላይ አንዳንድ ዋና ዋና የጤና ችግር ሁሉ ብለው ሸቀጣ ሸቀጦቹን ንጽህና የገደላቸውና ወደ መደብሮች ማምጣት የለባቸውም በሚልም ገልጿል። አመሰግናለሁ።